የአፍሪካ መሪዎች ተመራጩን ፕሬዝዳንት ዶናልድ ትራምፕን እንደ ሌሎቹ የሀገራት መሪዎች እንኳን ደሳሎት መልእክቶቻቸውን በማስተላለፍ ላይ ይገኛሉ። ከደስታ መግለጫው ባሻገር አብዛኞቹ በአሜሪካ ፕሬዝዳንት ላይ ብሩህ ተስፋ አላቸው። የዝምባብዌ ፕሬዝዳንት ኤመርሰን ምናንጋጓ አገራቸው ከአዲሱ የአሜሪካ አስተዳደር ጋር ለመተባበር ፈቃደኛ መሆኗን ሲገልጹ፣ ዝምባብዌ ከእርስዎና ከአሜሪካ ሕዝብ ጋር የተሻለ የበለጸገና የበለጠ ሰላማዊ ዓለም ለመገንባት ዝግጁ ነች ብለዋል። በናይጀሪያ መረጃና ስትራቴጂ ልዩ አማካሪ ባዮ ኦናኑጋ በተፈረመ መግለጫ ላይ ፕሬዚዳንት ቦላቲኒዩ ባስተላለፉት መልእክትም በጋራ ኢኮኖሚ ትብብርን ማጎልበት፣ ሰላምን ማስፈንና ዜጎቻችንን የሚነኩ ዓለም አቀፍ ተግዳሮቶችን መፍታት እንችላለን ብለዋል። በደቡብ አፍሪካ የሶፋንስኬ ፓርቲ ብሔራዊ አስተባባሪ ፌሪማን በሁንጌ ለዶች በለን እንደተናገሩትም የትራምፕ ማሸነፍ ያስደሰታቸው ከደቡብ አፍሪቃ ጋር በድንበርና በህገ ወጥ ስደት ላይ ተመሳሳይ አስተሳሰብ ስላላቸው ነው። ልክ እንደኛ ተመሳሳይ ርእዮተ ዓለምና እምነት ባለው ሰው ደስተኞች ነን። ከድንበር አንጻርና ከህገ ወጥ ስደትም አንጻር የጀርባ አጥንት ይሆነናል። የዚህ ደቡብ አፍሪካ ውስጥ የህገወጥ ወጥ ስደትን ጉዳይ ለመታገልም የበለጠ ጥንካሬ ይሰጠናል። የደቡብ አፍሪቃው ፕሬዚዳንት ሲል ራማፎዛ በበኩላቸው በሀገራቸውና በአሜሪካ መካከል ያለውን የቅርብ አጋርነትና የጋራ ተጠቃሚነት ለማስቀጠል በጉጉት እንደሚጠብቁ ተናግረዋል። የጆሃንስበርግ ነዋሪ የሆኑት ኤሪክ ማቲውስ በበኩላቸው በደቡብ አፍሪቃ ድህነት በመስፋፋቱ የትራምፕ የአሜሪካን ኢኮኖሚ አስተዳደር በደቡብ አፍሪካ የራንድ ገንዘብ ዋጋ ላይ በጎ ተጽዕኖ እንደሚያሳድር ገልጸዋል። ታውቃለህ የተለያዩ ስሜቶች አሉኝ። በሌላ በኩል እንደ ፕሬዝዳንት ስለ ዶላርና ስለ ራንድ ሁኔታ አንድ ነገር እንደሚያደርጉ ተስፋ እናደርጋለን። ምክንያቱም እዚህ ደቡብ አፍሪካ ውስጥ ነገሮች በሚለዋወጡበት ጊዜ ሁሉ ሕይወታችንን ይነካናል። እዚህ ደቡብ አፍሪካ ውስጥ ድህነት ተስፋፍቷል ለማለት እችላለሁ። ስለዚህ እዚያ የሚቀየር ከሆነ ምናልባት የምናከብረው ወይም የምንደሰትበት ነገር ሊኖረን ይችላል። የአሜሪካ ምርጫ ውጤትን ተከትሎ አፍሪካውያን በማህበራዊ መገናኛ ዘዴዎች ምላሽ ሲሰጡ ቆይተዋል። አንዳንዶቹ ውጤቱ ለአሜሪካ ትልቅ ድል ነው ሲሉ ትራምፕ ያለምን ቀጣይ ጦርነቶች ያስቆማሉ ብለውም ያስባሉ። ሌሎች ደግሞ ድሎ የመጣው ትራምፕ የተሻለ ተቃዋሚ ስላልነበራቸውና አሜሪካን ሀገራቸውን ሴት እንድትመራ ዝግጁ ባለመሆናቸው ነው ብለዋል። የኬንያው ፕሬዝዳንት ዊሊያም ሮቶ ለትራምፕ ድል ምላሽ ከመስጠታቸው በፊት ከስልጣን የተነሱት የሀገሪቱ ምክትል ፕሬዝዳንት ራጋቲ ጋችጓ ለትራምፕ የእንኳን ደስ አለዎት መልእክት በኤክስ ገጻቸው ጽፈዋል። ለሁለት ዓመታት በምክትል ፕሬዝዳንትነት የቆዩት ጋቻጓ ወደ ፖለቲካው ለመመለስ እየፈለጉ መሆኑንና በመጀመሪያ የስልጣን ዘመናቸው ሁለት ጊዜ የተከሰሱት ትራምፕ ማሸነፋቸው ለእሳቸው የሚያበረታታ ሊሆን ይችላል ተብሏል። ተንታኞች እንደሚሉት ከቀረጥና ከኮታ ነፃ ወደ አሜሪካ ምርቶችን ለመላክ እድል የሚሰጠው የአሜሪካ አፍሪካ የንግድ ስምምነት አገዋ ቀደም ሲል በነበራቸው የአሜሪካ የሸቀጦች የገበያ ተደራሽነት ፍላጎት በትራምፕ አስተዳደር ከፍተኛ እንቅፋት ሊገጥመው እንደሚችል ይነገራል። በኪንሻሳ በመጪው ዓመት የሚካሄደውን የአገዋ ፎረም በማዘጋጀት ላይ የሚገኘው የዲሞክራቲክ ኮንጎ የንግድ ሚኒስተር ጁልያን ፓኮሎ ሀገራቸው በተለይም ከአገዋ ንግድ በተሟላ ሁኔታ ተጠቃሚ እንድትሆን ከትራምፕ አስተዳደር ጋር እንደሚሰሩ ይገልጻሉ። ሱ ለ አድሚኒስትራሲዮን ዱ ኑቮ ፕሬዚዳንት ዶናልድ ትራምፕ በአዲሱ ፕሬዚዳንት ዶናልድ ትራምፕ አስተዳደር በዲሞክራቲክ ሪፐብሊክ ኮንጎ ያሉትን የመዋለ ንዋይ ፍሰት ዕድሎች ለማሳየት ለዚህ ታላቅ መድረክ ስኬታማነት እንሰራለን። እንዲሁም በበጎ የማይታየውን የሀገሪቱን ገጽታ የበለጠ በማሻሻል ወደ ዲሞክራቲክ ሪፐብሊክ ኮንጎ በቂ መዋለ ንዋይ መሳብ እንችላለን። በዚህ ሁኔታ ከመላው አፍሪካ ሌሎች መሪዎችም ለትራምፕ እንኳን ደስ አለዎት በማለት አዲሱ የአሜሪካ ፕሬዝዳንት በአፍሪካ የሚያደርጉትን ተሳትፎ አጠናክረው እንደሚቀጥሉ ያላቸውን ተስፋ ገልጸዋል።